በኦክስጅን እጥረት ምክንያት በመቀሌ ከተማ የሚገኝ አይደር ሪፈራል ሆስፒታል 22 ታካሚዎች ህይወታቸው ማለፉን ሆስፒታሉ አስታወቀ። በኦክስጅን እጥረት ምክንያት በሆስፒታሉ ይካሄዱ የነበሩ ስራዎች መስተጓጎላቸውንም ገልጿል። የአይደር ሪፈራል ሆስፒታል ሜዲካል ዲሬክተር ዶክተር ክብሮም ገብረስላሴ ለአሜሪካ ድምጽ ክፍተቱ በሚቀጥሉት ቀናት ለመፍታት እየተሰራ መሆኑንም ተናግረዋል። Iya mulki ka azu haka gabanin da muke በመቀለ ከተማ የሚገኝ አይደር ሪፈራል ሆስፒታል በሀገሪቱ የመጀመሪያ የህክምና ኦክሲጅን ማምረቻ ማሽን በመትከል የህክምና ስራውን እያከናወነ እንደነበር የገለጹት የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብረም ገብረስላሰም ሆስፒታላቸው በአሁኑ ጊዜ የኦክሲጅን እጥረት አጋጥሞት ታካሚዎች እየተጎዱበት መሆኑ ለአሜሪካ ድምጽ ገልጸዋል። በሆስፒታሉ የነበረው የኦክሲጅን ማምረቻ ማሽን መበላሸቱ ተከትሎም ለሌሎች የጤና ተቋማት ጭምር ያግዝ የነበረው ሆስፒታላቸው ከግል ተቋማት በመግዛትና ከለጋሽ ድርጅቶች ክፍተቱ መሙላት ጀመረ ብለዋል። ዶክተር ክብሮም ሁለት ከገባን ጀምሮ ከፍተኛ የሆነ የማምረት አቅም ጥረት ስላጋጠመ የተለያዩ የግል እና በእርዳታ ሊሰጥን ከሚችሉ ድርጅቶች እየተናገር ነው። ኦክስጅን እናመጣ ነበር። አብዛኛው እኛ ኦክስጅን ስናመጣ የነበረው ቬሎሲቲ የሚባል የጨርቃጨርቅ ፋብሪካን የግል እንዳሆነ በነፃ ኦክስጅን ሊሰጥን ነበር። ከዚያ እያመጣን እንጠቀም ነበር። ጦርነቱ ጥቅምት ላይ ሲጀምር ህዳር መብራት አልነበረም። ተዘርፏል። እቃዎቹ ወድሟል። አሁን መስራ ላይ የለም፣ ተዘጋ። ከዛ የምናመጣበት ሁኔታ አልተፈጠረም። አቋም ማለት ነው። ለአደር ሪፈራል ሆስፒታል በነፃ ኦክሲጅን ያቀርብ የነበረውን ቬሎሲቲ የተባለ የጨርቃጨርቅ ፋብሪካ በትግራይ ጦርነት ምክንያት ጉዳት ከደረሰበት በኋላ ከአንድ የግል ኦክሲጅን ማምረቻ ተቋም መግዛት ጀመርን ብለዋል ሜዲካል ዳይሬክተሩ። የግዢው ወጪ በጤና ሚኒስቴር ይሸፈን እንደነበረ የገለጹት ዶክተር ክብሮም ከአንድ ወር በፊት ግን ይህ ኦክሲጅን የሚያመርት ማሽን ችግር ደረሰበት ብለዋል። በዚህ ምክንያትም የተፈጠረ የኦክሲጅን እጥረት ለመቀነስ ከአዲስ አበባና ደሴ ኦክሲጅን ለማምጣት ውል ቢታሰርም በሚፈጠሩ የመንገድ መዘጋት በሚገባ ኦክሲጅኑ ማስገባት አልተቻለም ነው ያሉት። በተፈጠረው የኦክሲጅን እጥረት የታካሚዎች ሕይወት እንዳለፈ ገልጸዋል ዶክተር ክብሮም። ማምረት አቆሙ። የኤሌትሪክ ሳይሆን የብልሽት ስላጋጠማቸው እነሱ ሲያቆሙ እኛ ምንም አይነት ኦክሲጅን ሶርስ አልነበረንም። የነበሩን ኦክሲጅን ያስፈልጋቸው ታካሚዎችም እንደመጡ ሳይረዱ የኮቪድ ታካሚዎችም ሌሎች ታካሚዎችም ዚህ ቦክስ የሚችሉትም ወደ ሀያ ሁለት እንዲሁም በሆስፒታሉ ይከናወኑ የነበሩ ቀዶ ጥገና ጨምሮ ሌሎች ኦክስጅን የሚያስፈልጋቸው ታካሚዎች ማስተናገድ አልቻልንም ነው ያሉት። በአይደር ሆስፒታል የነበረው የኦክስጅን ማምረቻ ለመጠገን ስራዎች መጀመሩ ገልጸው፣ በቅርብ ቀናት ችግሩ ለመፍታት ጥረት እየተደረገ ነው ብለዋል። ቀጣይ መፍትሄ እንደ መፍትሄ የተያዙ አንደኛው የራሳችንን ኦክስጅን ፕላንት መለዋወጫ ጋር ከውጭ ሀገር የቻይና ስሪት ነች፣ ከቻይና እንድመጣ በማድረግ ለመጠገን ሙከራ እያደረግን ነው። ኦልሬዲ ስራው ተጀምሯል። በዚህ ሳምንት ያልቃል ብለን እንጠብቃለን። ተሳክቶልን ወደ ነበረችበት ከተመለሰች ለራሳችን በቂ የሆነ ኦክሲጅን ማምረት እንጀምራለን። ካልተሳካ ደግሞ ሌላው የግል ካምፓኒውን ስራ ላይ ነው ያሉት እነሱ ነገ ያልቀርብልን ንስባን ስራው ከጀመረ ከነሱ በፊት ስናርግ እንደነበረ ኦክሲጅን እየገዛን እንቀጥላለን ማለት ነው። ለችግሩ ዘላቂ መፍትሄ ለማምጣትም ትልቅ የኦክሲጅን ማመንጫ ማሽን ለመትከል ከፌዴራል መንግስት ጋር እየተነጋገርን ነን በማለት ነው ዶክተር ክብሮም የገለጹት። በጉዳዩ ላይ ከክልሉ ጤና ቢሮ እንዲሁም ከፌዴራል ጤና ጥበቃ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃ መቅደም።